ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በእለቱ አንድ ሰው፣ ከዛ በማግስቱ አንድ ሌላ ሰው ህይወት አልፎ፣ ሁለት ሰው ህይወት አልፏል። በርካታ ሰዎች ተጎድተዋል፣ አንድ መኪና ተቃጥሏል። እንደዚሁም የአንድ ሆቴል እና የንግድ ድርጅቶች ጉዳት ደርሶባቸዋል። የአማራ ክልል የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ናቸው። የመቀሌና የወልዲያ ከተማ የእግር ኳስ ቡድኖች ባለፈው እሁድ ሊያደርጉት በነበረው ውድድር ከጨዋታው በፊት የተፈጠረውን ግጭት አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩም በአብይ ርዕስ እናቀርባለን። መንግስት በአገሪቱ ለሚፈጠሩ ችግሮችና ለሚነሱ ህዝባዊ ጥያቄዎች በጊዜው መፍትሄ አይሰጥም ሲሉ የተቃዋሚው ህብረት መድረክ መሪ ፕሮፌሰር በየነ ጴጥሮስ ተናገሩ። ግጭቶች የተከሰቱት ችግሮች የሚቀጠሉት መንግስት ግዴታውን ባለመወጣቱ ነው ሲሉም ተችተዋል። የቀድሞ የፓርላማ አባል የዚህንም ዝርዝር በመጽሔቱ ክፍለ ጊዜ ይዘናል። ለምሽቱ ካሉን ዜናዎች መካከል ዋና ዋናዎቹ የተባበሩት መንግስታት ድርጅት የየመን ልዑክ ዛሬ ለጸጥታው ምክር ቤት አባላት በሀገሪቱ እየተባባሰ ስላለው ሁኔታ ገለጻ ያደርጋሉ የሚለውና ሌሎችም አሉን። ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የዛሬ ማክሰኞ ሕዳር 26 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና የመቀሌና የወልዲያ ከተማ የእግር ኳስ ክለቦች እሁድ ዕለት ሊያደርጉት ለነበረው የጨዋታ ውድድር ከጨዋታው በፊት በተፈጠረው ግጭት ወደ ብሔር ግጭት ተለውጦ እንደነበርና በዚህም ከሁለቱም ወገን የሁለት ሰው ህይወት መጥፋቱን ነዋሪዎችና የክልሉ መንግስት አስታውቋል። በተጨማሪም ቁጥራቸው ለጊዜው ያልታወቀ በርካታ ሰዎች መቁሰላቸውን የትግራይ ተወላጆች ሆቴልና ድርጅት መሰበሩን መኪና መቃጠሉና በአጠቃላይ ወደ ሁለት መቶ የሚጠጉ ድርጅቶች ላይ ጉዳት መድረሱ ተገልጿል። በተያያዘም ጥቃቱን የተቃወሙ የትግራይ ወጣቶች በመቀሌ ከተማ ተቃውሞ አሰምተው እንደነበረ ታውቋል። በእለቱ አብይ ርዕስ ዝርዝሩን እናቀርባለን። የተባበሩት መንግስታት ድርጅት የየመን ልኡክ ዛሬ ለጸጥታው ምክር ቤት አባላት ገለጻ ያደርጋሉ። የየመን ሁቲ አማጽያን የቀድሞ ፕሬዚዳንትና ተባባሪያቸው የነበሩትን አሊ አብደላ ሳልህን ትላንት ገድለዋቸዋል። የሁለቱ ህብረት መፍረሱን ተከትሎም ዋና ከተማዋ ስንዓ ብጥብጧ ተባብሷል። የተባበሩት መንግስታት ድርጅቱ ልዩ ልዑክ ኢስማኤል ኦልድ ሼክ የቀድሞ ፕሬዚዳንት ሳልህ መገደል የሚያስከትለውን ፖለቲካዊ አንድምታ በተመለከተ ለጸጥታው ምክር ቤት አባላት ማብራሪያ ይሰጣሉ ተብሎ እንደሚጠበቅም የመንግስታቱ ድርጅት ቃል አቀባይ ስቴፋን ዳሃሪክ ገልጠዋል። ቀድሞውኑም እጅግ ከባድ የነበረውን የየመን የፖለቲካ ሁኔታ በከፍተኛ ደረጃ እንዳወሳሰበው በግልጽ ይታያል ብለዋል ቃል አቀባዩ። በአውሮፓውያኑ ከ2014 ዓ.ም ወዲህ 10ሺ ሰዎች የተገደሉበትና በሚሊዮኖች የተቆጠሩ ለከባድ ሰብአዊ ችግር የተዳረጉበት ጦርነት በድርድር እንዲቆም የመንግስታቱ ድርጅት ለሽምግልና ዝግጁ ነው ሲሉም አክለዋል። የመንግስታቱ ድርጅት የየመን ሰብአዊ ጉዳዮች አስተባባሪ ጄሚ ማክ ጎልድሪክ በበኩላቸው ሲቪሎች እርዳታ ፍለጋ መንቀሳቀስ እንዲችሉ ተኩስ እንዲቆም ተማጽኖ አቅርበዋል። የሰንአ ጎዳናዎች የጦርነት አውድማ ሆነዋል ነው ያሉት የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ። ሰው ከየቤቱ መውጫ አጥቶ ተጠምዷል። ከጥቃት ለማምለጥም ይሁን የሕክምና እርዳታ ፍለጋ መሰረታዊ ምግብና ውሃ ለማግኘትም መውጣት አልቻለም ብለዋል። የአረብ ሊግ ዋና ጸሐፊ አቡ ጌት በበኩላቸው የአሊ አብደላ ሳልህ መገደል የየመንን ጸጥታ ይበልጡን እንደሚያባብሰው አስጠንቅቀዋል። በመጽሄት ክፍለ ጊዜ ዘገባ ይታከልበታል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የያዙት የጉዞ እገዳ በተመለከተ በበታች ፍርድ ቤቶች ሙግቱ እንደቀጠለ ባለበት በአሁኑ ወቅት እገዳው እንደ እንዲቆይ ጠቅላይ ፍርድ ቤቱ ትናንት ውሳኔ ሰጥቷል። ከጠቅላይ ፍርድ ቤቱ ዳኛ ከጠቅላይ ፍርድ ቤቱ ዳኞች ሰባቱ አስተዳደሩን ደግፈው ውሳኔ ሲሰጡ ሁለቱ ዳኞች ሩት ባደር ጊንስበርግና ዳኛ ሶኒያ ሶማቴር እገዳውን በከፊል እንዲቆይ ብለዋል። ጠቅላይ ፍርድ ቤቱ ውሳኔው ላይ የደረሰበትም ምክንያት ግን አልገለጠም። ፕሬዚዳንት ትራምፕ ለሶስተኛ ጊዜ ያወጡት የጉዞ እገዳ አብዛኛው ሕዝባቸው የእስልምና እምነት ተከታይ ከሆኑ ስምንት አገሮች አብዛኞቹም መንገደኞች እንዳይገቡ የሚከለክል ነው። አገሮቹ ቻድ፣ ሊቢያ፣ ኢራን፣ ሶማሊያ፣ ሶሪያ፣ ቬኔዙዌላ፣ የመንና ሰሜን ኮሪያንም ጨምሯል። ይህ የፕሬዚዳንቱ እገዳ የሜሪላንድና የሃዋይ ክፍለ ግዛቶች የበታች ፍርድ ቤቶች ዳኞች ስራ ላይ እንዳይውል ግን አግደውታል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ የፍትህ ሚኒስቴር የአሜሪካ ድምጽን ጨምሮ በዩናይትድ ስቴትስ መንግስት ውጭ የሚካሄዱ ዘጠኝ የሚዲያ ድርጅቶችን ለባዕዳን የሚሰሩ ወኪሎች ሲል ፈርጇል። እርምጃው ተቋማቱ ሩሲያ ውስጥ የሚያደርጉትን ዜና የማጠናከር እንቅስቃሴ እንደሚያወሳስብ ተገልጿል። የሩሲያው የፍርድ ሚኒስቴር ባለፈው ወር ባስጠነቀቀው መሰረት ራዲዮ ፍሪ ዩሮፕ ራዲዮ ሊበርቲ የተባለውን ስርጭትና ተቀባይ አሰራጭ ጣቢያዎቹንም በባዕዳን ወኪል ዝርዝር ውስጥ ከጥቷል። ሩሲያ የወሰደችው ይህ እርምጃ የዩናይትድ ስቴትስ የዜና ማሰራጫዎቹን ሞስኮ በአውሮፓውያን 2012 ዓ ም በባዕዳን ገንዘብ በሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች ላይ በደነገገችው ህግ መሰረት እንዲተዳደሩ ግዴታ ውስጥ ይከታቸዋል። የአሜሪካ ድምጽ ሬዲዮ በሩሲያ እርምጃ ላይ የሰጠው አስተያየት ለጊዜው የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ነወርት በቅርቡ ሲናገሩ ግን የፍትህ ሚኒስቴሩ የዜና ማሰራጫዎችን እንደ ባዕዳን ወኪል እንዲፈርጅና የኢንተርኔት እንቅስቃሴዎቻቸውን እንዲገድብ እንዲቆጣጠር የፈቀደው አዲሱ ህግ በሀገሪቱ የሚዲያ ነጻነት ላይ የተሰነዘረ ተጨማሪ ጥቃት ነው ማለታቸው የሚታወስ ነው። በመጨረሻም ወሲባዊ ወከባ አድርሰውብኛል በሚል በርከት ያሉ ሴቶች የተወነጀሉት የዩናይትድ ስቴትሱ የኮንግሬስ አንጋፋ አባል ጃን ኮኒየርስ ጡረታ ለመውጣት መወሰናቸውን አስታወቁ። በምክር ቤት አባልነት ባገለገሉበት የጊዜ ርዝመት ከሁሉም አንጋፋው ካኒየርስ ዛሬ በራዲዮ በሰጡት ቃለ መጠይቅ ወንድ ልጃቸው በተወካዮች ምክር ቤት አባልነት እንዲተኳቸው ይሁንታ መስጠታቸውንም አስታውቀዋል። የሰማኒያ ስምንት ዓመቱ የምክር ቤት አባል በርከት ያሉ ሴቶች ወሲባዊ ወከባ አድርሰውብናል ሲሉ በቅርቡ ወጥተው ቅሬታቸውን መግለጻቸው ይታወቃል። አንደኛዋ ማሪን ብራውን የተባሉት የ61 ዓመቷ የቀድሞ ረዳታቸው ሲሆኑ ከ10 ዓመታት በፊት ወሲባዊ ግንኙነት እንድንፈጽም በተደጋጋሚ ጠይቀውኝ እምቢ ስላልኩ ከስራ የተባረር ያለው ሲሉም ለኤንቢሲ ቴሌቪዥን ጣቢያ ገልጠዋል። የዩናይትድ ስቴትስ ምክር ቤት ዲሞክራቶች መሪ ናንሲ ፔሎሲ፣ አፈ ጉባኤው ፖል ራያን እና ኮንግሬስማን ካኒየርስ ከምክር ቤቱ አባልነት በፈቃዳቸው እንዲሰናበቱ የጠየቁበትም ተገልጠዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የማክሰኞ ህዳር 26 ስርጭት ነው። አስተናጋጆቻችሁ ቆንጅ ይታይና አሉላ ከበደን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ታዲያ እንደ ወትሮው ሁሉ ቀዳሚው የዕለቱ አቢርስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ሳይሆን በመጀመሪያው አጋማሽ መጨረሻ ከሚቀርቡት አንዱ እናሰማለን። የየመን ዋና ከተማ ሰንአ ዛሬ የተረጋጋች ብትመስልም ባለፉት ቀናት የተካሄደው ውጊያ ግን ብዙ ጉዳት አድርሶባታል ይላል። ዛሬ ጠዋት ላይ በተመዘገበው መሠረት 234 ሰው ተገድሏል በጦርነቱ። ይህ ቁጥር እያሻቀበ ሊሄድ ይችላል። ከአራት መቶ በላይ ሰው ጉዳት ደርሶበታል። በየመን የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ከፍተኛ አስተባባሪ ጄሚ ማጎልብሪክ ለአሜሪካ ድምፅ ከሰጡት መግለጫ እየተቀመጨበ ነው። ያው አሁን ጦርነቱ በጣም እያስፈራ ስለሆነ ማለት ነው። አሁን ከእንደገና ደግሞ ልጆቹም እየገቡ ነው ተብሏል። ከመርብ ከዚህ የበለጠ ድብልቅልቅ ነው የሚለው መጀመሪያ ላይ እንኳ ይሄ ነገር ድብልቅልቅ ሳይል የተወሰነ እንኳ ምግብ ውሃ ምናምን ቢያቀርቡልን ሰንዓ የመን ከሚገኙ ኢትዮጵያውያን ስደተኞች የአንዲቱን ድምፅ ነበር የሰማችሁት። በመጽሔት ክፍለ ጊዜ ዘገባ እናቀርባለን። አሁን ወደ ምሽቱ አብይ ርዕስ እንሻገር። የመቀሌና የወልዲያ ከተማ እግር ኳስ ክለቦች እሁድ ዕለት ሊያደርጉት ለነበረው ጨዋታ የውድድሩ ወይም ከጨዋታው በፊት የተፈጠረው ግጭት ወደ ብሔር ግጭት ተለውጦ እንደነበርና በዚህም ከሁለቱም ወገን የሁለት ሰዎች ህይወት መጥፋቱን ነዋሪዎችና የክልሉ መንግስት አስታውቀዋል። በተጨማሪም ቁጥራቸው ለጊዜው ያልታወቀ በርካታ ሰዎች መቁሰላቸውን፣ የትግራይ ተወላጆች ሆቴልና ድርጅት መሰበሩን፣ መኪና መቃጠሉን፣ በአጠቃላይም በርከት ያሉ ሰዎች ላይ ጉዳት መድረሱ ተገልጧል። በተያያዘም ጥቃቱን የተቃወሙ የትግራይ ወጣቶች በመቀሌ ከተማ የተቃውሞ ድምፅ አሰምተው እንደነበር ታውቋል። ለዝርዝሩ ጽዮን ግርማ። ስማቸው እንዲጠቀስና ድምጻቸው አየር ላይ እንዲውል ያልፈለጉ የወልዲያ ከተማ አስተያየት ሰጪዎች ለአሜሪካ ድምፅ እንደተናገሩት እሁድ ህዳር 24 ቀን ከሰዓት በኋላ በወልዲያ ከተማ በሼህ ሁሴን መሐመድ አሊ አላሙዲ ስታዲየም ሊደረግ የነበረው የመቀሌ ከነማና የወልዲያ ከነማ የእግር ኳስ ጨዋታ ደጋፊዎች ከጨዋታው ሜዳ ውጪ ጠዋት ላይ ያስነሱት ግጭት ወደ ብሔር መሰል ጥቃት ተቀይሮ እንደነበረ ነው። በዚህ ግጭት የሁለት ሰው ህይወት አልፏል። አንዱ በ መርሳ ከተማ በሀብሩ ወረዳ መምህር የነበረ ሲሆን በትናንትናው ዕለት በትውልድ ስፍራው በወልዲያ አካባቢ የቀብር ስነ ስርዓቱ መፈጸሙ ታውቋል። ሌላኛው ግለሰብ ደግሞ ከጉዳቱ በኋላ በመቀሌ ከተማ አይደር ሆስፒታል በሕክምና ሲረዳ ቆይቶ ህይወቱ በማለፉ በዛሬው ዕለት በማይጨው ከተማ የቀብር ስነ ስርዓቱ መፈጸሙን ነው። የቀብር ስነ ስርዓቱ ሲፈጸም ወጣቶች በቁጣ የተቃውሞ ሰልፍ ማድረጋቸውን በመቀሌ ከተማ የሚገኙ ምንጮች ገልጸውልናል። በአጠቃላይ ከወልዲያና ከመቀሌ ያገኘነው መረጃ የሚያሳየው በዚህ ግጭት ከሁለቱም አካባቢዎች የአንዳንድ ሰው በአጠቃላይ የሁለት ሰው ህይወት መጥፋቱን ነው። ይህ የሁለቱ ስፖርት ደጋፊዎች የእርስ በርስ ውረፋ ወደ ግጭት የተቀየረበት ዋነኛው ምክንያት በብሔርና በማንነት ላይ ያተኮረ አላስፈላጊ ዘለፋና ውረፋ በዚህ ዘመን በወጣቶች ዘንድ ሊሰነዘር ይገባል ተብሎ የማይገመት ስድድብ እንደነበር ተናግረዋል። ግጭቱ እንደተጀመረም ባለቤትነታቸው የትግራይ ህዝብ ናቸው ተብለው የሚገመቱ ንብረቶች በድንጋይ መሰባበራቸውንና መቃጠላቸውን ነው። ይህንን የወልዲያን ሁኔታን በተመለከተ የአማራ ክልል ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁንን በስልክ አነጋግሬያቸው ነበር። እሳቸውም የግጭቱ መነሻ አፍላፊና ዘለፋ እንደነበር ተናግረዋል። አላስፈላጊ ንግግሮችና ዘለፋዎች ነበሩ። በዚህ ምክንያት ግጭት ተፈጠረ። በግጭቱ ምክንያት ወደ ግርግር አመራ። በዚህም ግርግር የአንድ ሰው ህይወት ወዲያውኑ አልፏል። ከዛ በኋላ ጉዳት የደረሰበት አንድ ግለሰብ ደግሞ እንደገና በሕክምና ሲረዳ ቆይቶ ያው እሱም ህይወቱ አልፎ ግጭቱ ምክንያት በእለቱ አንድ ሰው፣ ከዛ በማግስቱ አንድ ሌላ ሰው ህይወት አልፎ ሁለት ሰው ህይወት አልፏል። በርካታ ሰዎች ተጎድተዋል። አንድ መኪና ተቃጥሏል። እንደዚሁም የአንድ ሆቴል እና የንግድ ድርጅቶች ጉዳት ደርሶባቸዋል፣ እና ኮንቴይነሮችም ተቃጥለዋል። በዚህ ጉዳት ወደ ሁለት መቶ ያህል ሰዎች በጉዳት እንደደረሰባቸው ነው መረጃ ያገኘ ነው። በአጠቃላይ የከተማው አንድ ቀን ባለ ደረጃ ሰላም ርቆት እውቀትና ብጥብጥ ቆይቶ በማግስቱ ወደ መረጋጋት ተመልሷል። ህብረተሰቡ ዘንድ እሱ በግርግር ውስጥ የነበሩት አካላት እጅ ቢበዛ ከአንድ ሺህ በላይ እንደማይበልጥ መረጃዎች ከዛ አካባቢ የመጡ መረጃዎች ያሳያሉ። የከተማው ህዝብ ግን በአጠቃላይ ግጭቱ እንዳይሰፋ እነዚህ ዘለፋ ተራ ንግግሮች በሚደመጡበት ሰዓትም እነዚህን የሚያወግዝ ነበረ። ግጭቱም እንዲቆም ጥረት ሲያደርግ ነበር። ከዛም ባለፈ ግጭቱ ከተከሰተ በኋላ የጸጥታ መዋቅሩ በቁጥጥር ስር ሲያውል የህብረተሰቡን ድጋፍ ነበረበት። በመጨረሻም በትናንትናው ዕለት በማግስቱ ግጭቱ በተከሰተ በማግስቱ ማለት ነው ጉዳት የደረሰባቸውን ወደ ሁለት መቶ የሚሆኑ ሰዎች እና የአካባቢ የሃይማኖት አባቶች፣ ሀገር ሽማግሌዎች ጋራ ውይይት ተደርጓል። በእጅጉ አውግዘውታል። ተግባሩን የወልዲያን እና አካባቢውን ህዝብም እንደማይወክል ከተማቸውንም አካባቢውንም እንደሚጎዳና ባልተጠበቀ ሁኔታ አሳዛኝ ክስተት እንደተከሰተ በውይይቱ ወቅት የነበሩ ሰዎች ገልጸዋል። ከዛም ባሻገር ሰላሙ ወደ ነበረበት እንዲመለስም የተጎዱ ወገኖች እንዲቋቋሙ በማድረግም የበኩላቸውን ድርሻ እንደሚወጡ በመድረኩ ገልጸዋል። በዛሬው ዕለት የወልዲያ ማክሰኞ ገበያ ነው ወልዲያ የሚካሄደው። ህዝቡ በስፋት ገበያ ወጥቶ ሲገበያይ ነው የዋለው። ሰላሙ በድንገት ደፍርሶ በፍጥነት ተመልሶ አሁን ከተማው በመር ተረጋግቷል እና ከዛ ባሻገር በግርግር ውስጥ የነበሩ ጉዳት ያደረሱ የተጠረጠሩ ሰዎች ተይዘዋል። መጣራት ላይ ነው ያለው ጉዳዩ እየተጣራ ጥፋት ያጠፉ ወደ ህግ የሚቀርቡበት በማጣራት ሂደት ደግሞ በግርግር ውስጥ ሆነው የተያዙ ንጹሀን የሆኑ ሰዎች የሚለቀቁበት ስራ ይሰራል። ስለዚህ በእሁድ ዕለት ከትናንት በስተያ ማለት ነው፣ ግጭቱ ባልታሰበ ሁኔታ ባልተጠበቀ ሁኔታ ተነስቶ ዛሬ ሙሉ በሙሉ የህብረተሰቡ ሳፎ ተጨምሮበት ውይይቱን ፍሬ አፍርቶ ገበያውም በስፋት ሲካሄድ ቆይቷል። እና ወልዲያ ላይ የተከሰተው ነገር ይሄን ይመስላል። በአጠቃላይ ይሄ ግን ከኳስ ጋር ተያያዘው ግጭት ወደ ብሔር ግጭት አምርቶ ነበረ። የጥቃቱም የደረሰባቸው ሰዎች በአጠቃላይ የትግራይ ትግራይ ተወላጆች የሆኑ ግን ደግሞ ወልዲያ ላይ ለረጅም ጊዜ ሲነግዱ የነበሩ ሰዎች እንደሆኑ እየተገለጸ ነው እና እሱ ምን ያህል እንደው የወልዲያውን ጉዳይ ወደዛ ያመራ ያደርገዋል በሁለቱ ክለቦች ደጋፊዎች መካከል የነበረ ዘለፋ በቀጥታ ወደዚህ ጉዳይ እንደሚያመራ ምንም ጥርጥር የለውም። ቃላቶቹም ሲሰነዘሩ የነበሩት ቃላቶችም ወደ አንድ ወገን ያደሉና የኅብረተሰብን ሞራል የሚነኩ በአሁኑ ሰዓት የማይጠበቁ እንደሆኑ ሰምተናል። እነዚህ ጉዳዮች የግጭቱ መነሻ ሆነው በመጨረሻ ላይ ወደ ግርግር እና ንብረት ወደማ ወደ አንዳንድ ሱቆችን የመዝረፍ እንቅስቃሴዎች ከተጀመሩ በኋላ አንዳንድ ወገኖች ላይ አተኩሮ ጥቃት ለማድረስ የተሞከረ ቢሆንም በሂደቱ ደግሞ ወደ ሁለት መቶ ሰዎች ናቸው የተዘረፉት። ሁለት መቶ ሰዎች ናቸው ሱቃቸው፣ መደብራቸው የተሰባበረባቸው፣ ጥፋት የደረሰባቸው። እዚህ ውስጥ ሁለቱም አሉ። ነገር ግን ሆን ብሎ የብሔር መልክ እንዲይዝ አተኩሮ የማጥቃት እንቅስቃሴም እንደነበረ ተረጋግጧል። ወደፊት መረጃው በደንብ ሲጣራ ግልጽ ይሆናል። አንዳንዶቹ የተያያዙት የወልዲያ ከተማ ነዋሪዎች ያልሆኑ ራቅ ካለ ቦታ ሁሉ ተጉዘው መጥተው ይህንን እንደፈጸሙ ህብረተሰቡን በማያውቀው ደረጃ ዋነኛው ምክንያት እስካሁን እኛ በደረስንበት ደረጃ እነዚህን ህዝቦች የማጋጨት ጉዳዩ፣ ግጭቶቹ የብሔር መልክ እንዲይዙ የማድረግ ጽኑ ፍላጎት አለ። እነዚያ ፍላጎት ያላቸው ወገኖች ቶሎ ብለው በየቦታው ይሄንን መልክ የማስያዝ ዝንባሌ ስላለ ህብረተሰቡ እነዚህን ጉዳዮች ምልክቶቹንም ባየበት ሰዓት አንዱ ሌላውን ሲከላከል ነበር። በወልድያም የሆነው ይሄ ነው። ነገር ግን ደግሞ የብሔር መልክ እንዲይዝ ብሔርን መሰረት አድርጎ ጥቃት ለመፈጸም ሙከራዎች እንደነበሩ መረጃዎቹ ያሳያሉ። በመጨረሻ ግን ትሮም እንደሚታወቀው ዘረፋ በሚካሄድበት ጊዜ፣ ብጥብጥ በሚነሳበት ጊዜ ሀብት ያለውን ንብረት ያለውን ሁሉንም የሚያጠቃና የሚያጠፋ መሆኑ ምንም ጥርጥር የለም። በወልዲያም የተከሰተው ይሄ ነው። የሆነ ሆኖ ግን ብሔርን መሰረት ያደረገ ጥቃት ለመሰንዘር ሙከራ ተደርጓል በሁለቱም ሳይድ ማለት ነው። ስድቦቹም ብሔርን መሰረት ያደረጉ ነበሩ። ንግግሮቹም እንደዚህ ነበሩ እና ከንግግር እስከ ተግባር ወደዚህም እንዲያመራ ጥረቶች ተደርገዋል። በተግባራዊ እንቅስቃሴም ታይተዋል ማለት ነው። ከቅርብ ጊዜ ወዲህ አይነታቸው አነስተኛና ከፍተኛ የተባሉ ግጭቶች በእግር ኳስ ደጋፊዎች መካከል በተለያዩ ከተማ እየተስተዋለ ሲሆን ይህም በህዝቦች መካከል አብሮ መኖር ላይ ከፍተኛ ጉዳት እያስከተለ መሆኑን በርካቶች አስተያየት እየሰጡበት ይገኛሉ። አድማጮች፣ በዚህ ጉዳይ ላይ ጉዳዩ የሚመለከታቸውንና ባለሙያዎችን ጋብዘን በስፋት ውይይት ይዘንበት እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምሽቱን አብይ ርዕስ ዘገባ ነበር ያደመጥነው። ጽዮን ግርማ እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች ይሆናል አሁን የምንሻገረው። መንግስት በሀገሪቱ ለሚፈጠሩ ችግሮችና ለሚነሱ ህዝባዊ ጥያቄዎች በጊዜው መፍትሄ አይሰጥም ሲሉ ፕሮፌሰር በየነ ጴጥሮስ ተናግረዋል። የተቃዋሚ ፓርቲ መሪና የቀድሞ የፓርላማ አባል ፕሮፌሰር በየነ ጴጥሮስ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ግጭቶች የተከሰቱት ችግሮችም የቀጠሉት መንግስት ግዴታውን ባለመወጣቱ ነው ብለዋል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር እና የመድረክ ምክትል ሊቀመንበር ፕሮፌሰር በየነን ያነጋገረው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። የደርግ መንግስት ከወደቀበት 1983 እስከአሁን ድረስ በተቃዋሚ ፓርቲ መሪነት የቆዩት ፕሮፌሰር በየነ ጴጥሮስ የፓርላማ አባል ሆነውም አገልግለዋል። በሽግግር መንግስቱ ወቅት ምክትል የትምህርት ሚኒስትር ሆነውም ሰርተዋል። በፓርላማ አባልነት ለረጅም ዓመታት በመቆየትም ከተቃዋሚዎች ቀዳሚው ሰው ናቸው። ከአሜሪካ ድምፅ ጋር ባደረጉት በኢትዮጵያ ወቅታዊ ሁኔታ ላይ ያተኮረ ቃለ ምልልስ ግምገማቸውን አካፍለዋል። በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች የተቀሰቀሰውና የሰው ሕይወት የጠፋበት በመቶ ሺዎችም የተፈናቀሉበት ግጭት ከእነዚህ ወቅታዊ ጉዳዮች አንዱ ነው። ይህ ግጭትና የሰላማዊ ዜጎች መፈናቀል የፈጠረው ቅሬታ በከፍተኛ ትምህርት ተቋማትም እየተንጸባረቀ ነው። በኦሮሚያ ክልል የሚገኙት ሐሮማያ፣ ጅማ፣ አምቦና አርሲ ዩኒቨርሲቲ ተማሪዎች ይህንን በዋና ምክንያትነት ጠቅሰው ትምህርት አቋርተው ወጥተዋል። የተማሪዎቹ ጥያቄ የሚጠበቅ ነው ይላሉ ፕሮፌሰር በየነ ጴጥሮስ። ቀደም ብሎ የነበሩትም ሆኑ አሁን ህዝብን መብት ማስከበርና መቆርቆር የቆየና ያለም ነው። ከዚያ በመነሳት ወገኖቻችን በየቦታው ነው እየተበደሉ ከህግ ውጪ እርምጃ እየተወሰደባቸው ነው። በነፍስ ህይወት ድረስ እየተሰው ይሄም ደግሞ በከፍተኛ ቁጥር የአንድ የእለት ግጭት ብቻም ሳይሆን በየቦታው በየጊዜው የሚነሳው ይሄ ተማሪዎችን ቢያሳስብና ለዚህ መፍትሄ ሊፈለግ ይገባል ብሎ ነው። አያስገርመኝም። ትናንት በኢቢሲ የቀረቡት የትምህርት ሚኒስትር ዶክተር ጥላዬ ጌቴ ተማሪዎች ትምህርት ጥለው መውጣታቸውን አረጋግጠዋል። ቀጥሎ ደግሞ በሁለቱ ብሔራዊ ክልላዊ መንግስታት ወሰን አካባቢ ለተከሰተው መፈናቀል ላይ ጥያቄ የተነሳ፣ አዎ ችግሩ ተከስቷል። ችግሩን ግን የሁለቱ ክልል መንግስታትና ፌዴራል መንግስት እየሰሩበት በመሆኑ ይሄ ምላሽ ይሰጣቸዋል። ትምህርታቸው እንድትቀጥሉ የሚል አቅጣጫ ተቀመጠ። እንደገና ከዛ በኋላ ለሁሉም የሀገራችን ዩኒቨርሲቲ ጥያቄ የነበረው የብቃት የዩኒቨርሲቲ መውጫ ፈተናና ሌሎች በርካታ ጥያቄዎች እየተነሱ በርካታ ትምህርት ጊዜያት ተስተጓጉለዋል። ችግሮቹ ቢኖርም እንኳ ጥያቄያቸውን እያቀረቡ ትምህርታቸውን መቀጠል ሲገባቸው የተለያዩ ምክንያቶች እየተፈጠረ ተማሪዎቹ ከትምህርት ከዩኒቨርሲቲው ሰላም አለ፣ ምግብ አለ፣ ምኝታ አለ። መማር ማስተማር ሂደቱ መምህራን ለማስተማር ዝግጁ ባሉበት ሁኔታ በተወሰኑ ትምህርት ቤቶች ዩኒቨርስቲዎች ተማሪዎቹ ከዩኒቨርስቲ እየወጡ እንደተፈናቀሉ ለማወቅ ችለናል። እንደዚህ በአንዳንድ ከፍተኛ ትምህርት ተቋማት የተፈጠረውን መስተጓጎል ጨምሮ በአገሪቱ የተለያዩ አካባቢዎች የተፈጠሩ መሰል ችግሮችንና ግጭቶችን ጠቅሰዋል ፕሮፌሰር በየነ። ችግሩ እዚህ ደረጃ የደረሰው መንግስት ፈጣን ምላሽ ባለመስጠቱ እንደሆነም የፕሮፌሰር በየነ እምነት ነው። ህገ መንግስቱ ውስጥ ያደግ ግዴታ አለበት ይላል። ማለት መንግስት ግዴታ አለበት ይላል። በአንቀጽ ሰማንያ ዘጠኝ ንዑስ አንቀጽ አንድና ሁለት ነው መሰለኝ። የኢትዮጵያን ህዝቦች ብሄረሰቦች ሁሉን ተዋደው ተባብረው ህብረታቸው ጠንክሮ የአንድ አገር ዜግነት እንድኖሩ የማብቃት ግዴታ አለበት ይላል። ይሄ ስራ ሲሰራ አይተነናቀም። ህዝቦች ዝም ብለው በሆነ ባልሆነው በካድሬዎች ነሳሽነች ስጋጭ ቆሞ ነው ሚያየው ፌዴራሉ መንግስት በመቶዎች በሺዎች ህይወቶች ከጠፉ በኋላ ነው ሄዶ ህዝባዊ ስብሰባ ማድረግ የሰላም ጉባኤ ምን ማድረግ። አሁን በሰሞኑ እዚህ ጌዲዮ ይታይ እንደነበረው ቀልድ እና ግጭቱ መሬት ጥበት ነው የወጣቶች ስረ ማጣት ነው እየተባለ የማይገናኝ ነገር ጌዲዮ ከዚህስ በፊት ምን ሰፊ መሬት ነበረ? ያው ባለው በቡና ሀብቱ በብቃት ነው ስለምሰራ ይጠቀም ነበር እንጂ የቆየ ነው። የመሬትበት ምን ወጣቶች ስራ ማጣት ይሄ ዝም ብሎ ወደ ግጭትና ህይወት እስከ ማጥፋት የሚያደርስ ነው፣ ግርግር ውስጥ የሚያደርስ አይደለም። ይሄ መንፈሱ ራሱ የእኛ አይደለም። መገሌ እኛንን ዝች ስለተወለድን በቃ ከሌላ አሁን ጋር ጨርሶ መኖር አንችልም የሚለው አይነት መንፈስ እስከሚሰርጽ ድረስ የአደጋዊ ስርዓቱ ያመጣው እርኩሰት ነው። ለአንድ የተቃዋሚ ፓርቲ አመራሮች የሚነገረውን ለዚህ ሁሉ አሁን ላለው ልዩነት፣ ክፍፍል፣ ግጭት ቋንቋን ብሔርን መሰረት ያደረገ ግጭት ማለት ነው። መነሻው ፌዴራሊዝሙ ነው፣ በቋንቋ ላይ የተመሰረተው ፌዴራሊዝም ነው በሚል የሚያቀርቡትን ትችት ይጋራሉ። አሁን በጣም ትልቁ ወንጀል በኢትዮጵያ እየተፈጸመ ያለው ይህንን በህገ መንግስቱም የተቀመጠውን የዜጎችንና የግለሰብንም መብት የማስከበር ተግባር አልወጣ ብሎ ኢህአዴግ ስርዓት ይዋጣላቸው አይነት ነገር ቆሞ እያየ የሚፈጥረው ሁኔታ ነው እንጂ ፌዴራሊዝሙ ምን ፈጠረ? ቋንቋ ማለት ሁለት ህዝቦች በሚገናኙበት ሁሉ ሁለት ሶስትም ቋንቋ ይናገራሉ። ዝም ብሎ ቋንቋ ብቻ ነው ለዚህ ችግር የፈጠረው የሚባለው ነገር እኔ በእውነቱ ብዙም ከነባራዊ ሁኔታ ጋር የሚሄድ መሬት ላይ ያለውን ሁኔታ የሚገልጽ ነው ብዬ አላምንም። ይሄ አስተዳደር የሚከተለው የፖለቲካው መሰረት ይሄም ማለት ምንድን ነው? ማርክሲስት ሌኒስታዊ የሆነ ቀኖና ይዞ ለማስተዳደር የሚሞክር ነገር ግን ህገ መንግስቱ ለዛ የማይመች እነሱም ለምሉት አንድ ፓርቲ ለብቻው ጨምድዶ ይዞ ያስተዳድራል የምሉትን በዚህ በህገ መንግስቱ መሰረት ማስፈጸም አይችሉም። ትልቁ ችግር እዚህ ላይ እኮ ነው። ፓርቲው የሚፈልገው ለብቻዬ፣ ሌሎቹን አስተሳሰብ ሌሎቹን የተደራጁ ኃይሎች ሁሉ ጨፍልቄ ራሴው ብቻ ላስተዳድር ነው። ይሄ እንግዲህ ኮሚኒስታዊ አሰራር ነው፣ ገዢውን ፓርቲ ማለት ነው፣ ገዢው ፓርቲ ማለት ነው። ግን ህገ መንግስቱ ለዚህ እነሱ ለምሉት የሚመች አይደለም። ብዙ መብቶች ይሰጣል፣ ለመደራጀት መብት ይሰጣል፣ ለሌላ ሌላው መብት ይሰጣል። እና እዚህ እዚህ መካከል ያለው ነው እነሱ የአስተሳሰብ ለውጥ ማድረግ ብቃት ማጣታቸው ነው ትልቁ ችግር። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ከሆኑት ፕሮፌሰር በየነ ጴጥሮስ ጋር በወቅታዊ ጉዳዮች ላይ ያደረግኩትን ቃለ ምልልስ ቀሪ ክፍል በነገ ውለት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ ዘገባ እንሻገር። በጣሊያን ነዋሪ የሆኑ ኢትዮጵያውያንና ኤርትራውያን ስደተኞች ለአራት ዓመታት ከኖሩበት ሕንፃ ያለምንም ቅድመ ማስጠንቀቂያ ባለፈው የነሐሴ ወር በጣሊያን ፖሊሶች ተገደው እንዲወጡ መደረጋቸውን በጊዜው ዘግበን ነበር። መገናኛ ብዙኃን ታዲያ ትኩረት ይሳብ እንጂ የእነኚህ ተፈናቃይ ስደተኞች ጉዳይ ለመሆኑ እንደምን ካለ እልባት ላይ ደረሰ የሚለው ጥያቄ አሁንም እንደተንጠለጠለ ነው። ወደ ስደተኞቹ ማምሻውን ስልክ ደውለን ነበር። ከመኖሪያ ቀያቸው ወይም ቤታቸው የተፈናቀሉት ስደተኞች የተዘጋጀላቸው የመጠለያ ቦታ ለመኖር አመቺ እንዳልሆነ ይልቁንም ደግሞ የት ወደቃቸው የሚል ጥያቄ በሌለበት እንደ ቃየትም ተጥለን ቀርተናል ሲሉ ቅሬታቸውን ያሰማሉ። መስታወት አራጋው ነች። ከስደተኞቹ አራቱን አነጋግራ ተከታዩን ያጠናቀረችው፣ አብዛኛዎቹ ስደተኞች በጣሊያን መንግስት በስደተኝነት ተመዝግበው ቋሚ የወደፊት ስራና የመኖሪያ ቦታ ለማግኘት የሚጠባበቁ ነበሩ። የጣሊያን መንግስት ጊዜያዊ መጠለያ ለተፈናቀሉት ስደተኞች አዘጋጅቼ ሰጥቻለሁ ቢልም ስደተኞቹ ግን ለመኖሪያ ብቁ አይደለም ሲሉ ቅሬታቸውን ገልጸውልናል። ከአስር አመታት በላይ በስደተኝነት በጣሊያን እንደኖሩ የሚናገሩት የተፈናቀሉት ስደተኞች ተጠሪ ያሉበትን ሁኔታ ገልጸውልናል። ስማቸውን እንድንገልጽ ፈቃደኛ አይደሉም። አገሬ ነው ክብረት ከአገሬ ከወጣ ያው ክብረት ተቀነጠጠ ማለት ነው። እኛ የምናደርገው ዘመድ እና ያለን ለ ያለ አጎት የለ ምን የለ ምን የለን ሆን ምን የግዴታ እዛን ነ ነበር ከዛ እያዛን ሆኖ ነገ ከነገር እያሉ አንድ ነገር ሳያደርጉ ምንም ሳያደርጉ በቴሌቪዥን የተሳቸው ላይ አረጌቶች በሽተኞች እንደዚህ እንደዚህ እንደዚህ ሲስተማሪ አደረግ ናቸው ሲዋሹ ትልቁ ውሸት የት አለ ስንላቸው ምንም ምንም የለም። አሁን እኔ ሲያነጋግርሽ አንድ ጋር ተጠግቼ ነው። ዝናብ እየዘነበ ነው። ብርድ ማዕት ነው። ቤቱ ማሞቂያ የለውም። ሙቁ ሀ የለም። በት ቤት ምን ትጣጠባል? ሁለት ቀን ያደረገ ምግብ ያመጡልሃል እና ይሄ ኑሮ እየኖርን ነው ያለ ነው። ስንቶቻችሁ ናችሁ እዚህ መጠለያ ውስጥ የምትገኙት? አሁን እዚህ ያለ ነው አንስ አረቢቶች፣ በሽተኞች፣ ህጻኖች፣ ምናምን ያለ ነው አሁን። ስራ እናስገባችኋለን፣ ሲስተማሪ ትሆናላችሁ። በዛ ከዛ ነ የት ነው? እሺ ስራ አስገቡን፣ ስራ ከሰጣችሁንማ ጥሩ ነው። ሰርተን ቤታችን ከተካራ አይተን ብቻ ኮንትራክት አድርጉልን። የለም እኛ ሮቡጃቶን በመንግስት በዩናይት ስቴትስ የተሰጠን ገንዘብ ይስጠን። ስለ እኛ አሰበም፣ እንደ ውሻ እንደ ድመት ነው አስሮ ላይ ያስቀምጠን። የወለድን ሰዎች እዛ እንደ ሕፃን እሱ ሊያሳድገን ነው። ፈቃድ አላችሁ ተፈቅዶላችኋል። ጣሊያን ውስጥ የመ ሁሉም ሪቡጀት ሮቡጃቶን ወረቀት አለን። ምን አለን ምን አለን ምን አለን? ይሄ ሮቡጃቶን አንዳንዳችን፣ አንዳንዳችሁ እማ ጀርመን ሄደዋል፣ ፍራንስ ሄደዋል። እዛ ሂዶ ሲጠይቅ እዛ ነበራቸው። ምክንያቱ የዱብሊን ህግ አለ። እዚህ አንድ ሰው መጀመሪያ በገባበት እጅ በሰጠበት እዛ ነው እንትን የሚለው። በዚህ ምክንያት እንግሊዝ ይመልሳል፣ ጀርመን ይመልሳል፣ ሁሉ ይመልሳል። በሊቢያ ባህር ተሻግሮ ጣሊያን ከአመታት በፊት የገባው ስሙ እንዳይገለጽ የፈለገው ተፈናቃይ ስደተኛ በስደት መንገድ ላይ ያለ በደረሰበት የጀርባ ህመም ሁለቱም እግሮቹን እንደ ልቡ ማንቀሳቀስ እንደማይችልና በህክምና እርዳታ ህይወቱ እንደቆየ ይናገራል። ሰው ከሀገር ወጣ ነው በቃ አንዴ ምተዋል በተሻ አሁንም ያለንበት ቦታ ሰውን ጠያቂ ያጣ ነ አስር አመት ይሻለ። ይህን ያሰቃየኝ አልሰራም፣ ይሻለ ማን እንሱ ሰዎች ስለማልሰራ እንደማልኖር ነው ያደረጉኝ። እንዳልሞት ደግሞ አደረጉኝ። በመድኃኒት ይሰጡኛል። መድኃኒት ደግሞ ግን የውልሽ ብዙ ችግር አለ። ውጭ ልን ነው የቀርንቃለ ቤተሰቦቼ እንኳን ልብቅ ያለ ካሉ ዝቅ ብለን ከሞቱ ከፍ ብለን የሚኖር ሰው ነው። አልዋሽሽም። እና ይህንም ምናልባት

እውነታውን ተናገረ ሊመት ይቻለን በድቅ ሁለቱም ኩላሊቶቹ ላይ በገጠመው ህመም ምክንያት የኩላሊት እጥበት ሕክምና እየተደረገለት በመኖር ላይ እንደሚገኝ ይናገራል። ከተፈናቃይ ስደተኞቹ አንዱ ሲሆን ስሙን እንዳንገልጽ ጠይቆናል። ምንድን ነው ችግሩ? መሳሌች እነዚህ የሚያደርጉልኝ ነገር የላቸውም። ብቻ ማጠብ ነው ያለሁት። አሁን በእንደዚህ በኩል እያለሁ እነሱ ደግሞ ውጣ ከዚህ በስ ልትኖር አትችልም። በራስህን ተከራይ ተሆኖ በምን በምን ጉዳይ ነው የምከራየው? ምን አለብኝ ምናምን ስላቸው ደግሞ እኛ የምናውቀው ነገር የለም በዚህ ነው። ምን ያህል ጊዜ ሆነ ከመጣ ወደ ጣሊያን? አሁንም ሰባት አመት ወደ ስምንተኛ አመት ዘመሃይነዋለ ስምንት አመት ከመቼ ጀምሮ ነው ህክምና መውሰድ የጀመርከው? አሁን ነው አራት አመት ምናምን ሆነ ላ ከዛ ቀደም ስራም አትሰራም ነበረ። ትንሽ ትንሽ የሰራው ምን ያልኩ ነው ስለዚህ አንተ ህመም ላይ እንዳለህ አውቀው ሕክምናውን ከመስጠት ባሻገር የመኖሪያ ቦታህን አላዘጋጁልህም። ምንም ነገር ምንም ነገር የለም። ቦታህ ከዚህ ተከራይተህ ኑር ነው ንሚስ ወይም ሕክምና ውስጥ ገብተህ ሕክምና ውስጥ ተቀመጥ። ሕክምና ውስጥ እንዴት እየ ነው የሚቀመጥ? ማያህም ነገር ምንም ነገር የሕክምና ወጪህን ይሸፍኑልሃል? አዎ እሱማ እንደ የተሸፍኑታል ሙሉ ለሙሉ አዎ። በጣሊያን ሀገር ለአርባ አመታት እንደኖረች ትናገራለች። ስሟን ለመናገር መናገር ፈቃደኛ አይደለችም። ቆንጆ አደለም። ምንም አይሰሙንም። በቃ ቅሬታችሁንም ብትናገሩ የሚሰማ ሰው የለም። ምንም ይሄዳላችሁ። ይሄን ቤታችሁ አደለም። እንደዚህ ብቻ ነው ያለው። እንደሱ ነው። የት እንሄዳለን? ምን ያህል አመት ሆነሽ አንቺ ጣሊያን ሀገር መኖር ከጀመር? እዚህ ሀገር አርባ አመት ነው እዚህና ሀገር የሚኖረው። መኖሪያ ፈቃድ አለሽ ወይስ የለሽም? አዎ አለኝ፣ አለኝ። ታዲያ ለምንድን ነው የሚያንገላቱሽ? አርባ አመት መኖሪያ ፈቃድ ይዘሽ የምትንቀሳቀሽ ከሆነ ለምንድን ነው ሰርተሽ እንድትኖሪ የማያደርጉሽ? እንደዚህ ነው እዚህ ሀገር ምንም። ምንድን ነው ያለው? አሁን ምን ይመጣል ብላችሁ ነው ታዲያ ተስፋ የምታደርጉት? መንግስት የሚሰጣችሁን ቃል እየጠበቃችሁ ነው? አዎ ይጠብቃለን። አንወጣም። ድምፅ እንዴት አርገን የት የት ከተፈናቀሉት 800 ስደተኞች መካከል በተቀያሪ መጠለያ አሁን የሚገኙት 50 አይሞሉም። ቀሪዎቹ ወደ ተለያዩ የአውሮፓ ሀገራት በድጋሚ ስደት ገብተዋል። አዳዲስ ስደተኞች የሜዲትራኒያንን ባህር ማቋረጣቸውንም እንደቀጠሉ ነው የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር የገለጸው። ድርጅቱ ዛሬ ባወጣው መረጃ መሰረት 160956 ስደተኞች በዚህ ዓመት ብቻ ወደ ጣሊያን ገብተዋል። 3049 ስደተኞች ያሉበት አይታወቅም ወይም ሕይወታቸው መንገድ ላይ አልፏል። መስተዋትን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት በ19ና በ22 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። የምናስተናግዳችሁ ቆንጂት ታይና አሉላ ከበደ ነን። ሁለተኛውን አጋማሽ ስርጭታችንን ልንዘልቅ ነው። ወደዚያ ለምንደርደር ቆንጂት፣ አቤት፣ የማስታወስ ነገርናሽን ብትሆን የማስታወስ ነገር አሳስቡሽ ያውቃል? ሁሌ የምልህ ነገር ነው ለምን ጠየከኝ ግን የሚቀጥለው ፕሮግራማችን መልስ ይኖረዋል። ሐኪሙን ይጠይቁ። ቆንጅት ቅድም እንዳልሽ ሁሌ የምትኝም ቢሆን አጠገቤ ቁጭ ብለሽ አንዳንድ ጊዜ ነገር ሲዘነጋሽ፣ ታዲያ ይሄ የመርሳት ነገር ከዚህ በፊትም ብናቀርበው ዳግም የቀረበ አንድ የአድማጫችን ጥያቄ ነው። ለዛሬውም የሐኪሙን ይጠይቁ መነሻ የሆነው አድማጫችን ጥያቄውን የላኩልን ቀደም ሲል ያቀረብነውን የባለሙያ ማብራሪያ የመስማት እድል ስላልገጠማቸው ይሆን ወይስ ወይስ የሰሙት ተረስቷቸው ነው ወይ ወይም መስማታቸውን ዘንግተው ልት አላልኩ ማንታልክ ተጋግዘናል። አድማጫችን ቆንጅት ታዲያ ታስታውሽ ይሆናል። በጊዜው ፕሮግራሙን ስታስተዋውቁ እንደውም እንዳሁኑ ቀለድ አድርገሻል። ና ቀልሽ ትዝ ይለኛል። የቀደመው ፕሮግራማችን አየር ላይ ከዋለ አንድ አመት ገደማ ሆኖታል። አድማጫችን አቶ በሪሁን ዘላለም የመስማት ድል እድል የነበራቸው አልመሰለኝም። ከኖረም በጽሑፋቸው ያመለከቱት የለም። የቀደመውን ፕሮግራም የመስማት እድል ለነበራቸው አድማጮቻችን በድጋሚ ላልሰሙትም እንደ አዲስ የመርሳት ነገር ያነጋግራልና ለመሆኑ ለምን እንዘነጋለን የሚለውን የመንደርደሪያ ጥያቄ ይዘን ነው ቀደም ሲል የሚያቀርብ ነው። ቆንጂት ታዲያ፣ የመርሳት ነገር ከልባምነትም ጋር ተያይዟል። ልባም ለመሆን ቀላል ዘዴዎችን የመጠቀም ነገር ባለሙያው ያነሳሉ። ይሄ ነገር አቶ በሪሁም ብለህ ስለእኔ ይሆን ታወራ፣ ለሁላችንም ይሆናል። እንደው አልፎ አልፎ እንዘነጋለን፣ ግን ሁሌ የመርሳት ነገር ሲመጣ ያሳስባልና ሙያዊ ትንታኔውን የሚሰጡን በዚህ በዩናይት ስቴትስ ካትስዴል አሪዞና የሜዮ ክሊኒክ ያንጎልና የነርቭ ልዩ ሐኪሙ ቤተኛችን ፕሮፌሰር ዮናስ እንዳለገዳ ናቸው። ባለፈው ሳምንት ጀመር አድርገነዋል፣ ዛሬ እናገባድዳለን። ወደዚያውና አምራ መጨነቅ መጠበብም ያለ ቢሆን ሁሉንም ግን በቅጡ ማድረግ እንደሚያስፈልግ ልባም የመሆን ጥበብን ጨምሮ መካን የሚቻሉትን በዝርዝር አስረድተውናል። ልበቢስነት እንደ ሕመም ከሚታይበት ምዕራፍ ደርሰናልና እስኪ የሕክምናውን አድማስ ወደሚመለከተው ክፍል እንለፍ። ልበቢስነት የልማድ ጉዳይ ከመሆን አልፎ ከሕመም ጋር ተያይዞ የሚመጣበት ራሱም እንደ ሕመም ሆኖ የሚታይበት ሁኔታ ካለ ምን አይነት ሁኔታዎች ልበቢስነትን ይሄን የከፋ የመዘንጋት ችግር ይከስታሉ? በዕድሜ ከገፉ በኋላ የሚመጣውን ሳይጨምር በጎልማሳና በወጣትነት ዕድሜ ለመዘንጋት ችግር የሚጋለጡ ሰዎች ምን አይነት ህመም ውስጥ ሲሆኑ ነው? በጣም ጥሩ። አንደኛ ከመጠን ያለፈ መጠጥ የሚጠጡ ሰዎች በየቀኑ እንደው አንድ ሊትር ቮድካ ለአስር ሀያ አመት የሚጠጣ ሰው አንዳንዶቹ በተለይ የኑሮ ደረጃ ዝቅ ባለ ደረጃ ያሉ ሰዎች ቫይታሚን የማይወስዱ ምግባቸው በቂ ቫይታሚን ከሌለው የተወሰነ ልብ የማለትና የማስታወስ የአንጎል ክፍል ሊጎዳ ይችላል እና ይሄ በጣም አስቸጋሪ፣ ለአንዳንዶቹ አምኔስቲክ ሲንድሮም የምለው አዲስ ነገር ለመማርና ለማስታወስ ልብ ለማለት በጣም ይቸገራሉ። ይሄ አሜሪካን ሀገር አሁን በአብዛኛው ምግብ ውስጥ ይሄ ፎሌት አንዳንድ ነገሮች ስላለ ይሄ እየተለመደ አይደለም። በጣም በጣም አልፎ አልፎ ነው የምናየው እንደዛ አይነት ሰው። ያ የቫይታሚን እጥረት እንዳይፈጠር በምግብ ውስጥም የማግኘት እድል አለ፣ የመተካት ሁኔታ አለ አለ ሪኢንፎርስድ ነው ምግብ ውስጥ አለ እና ነገር ግን ከመጠን ያለፈ አልኮል የሚወስድ ሰው እና ቫይታሚን ቢ ዋን የሚባለው ነገር አብሮ ደግሞ ከሌለው ይሄ ችግር ሊያስከትል ይቻላል የማስታወስ ልቤ ማለት በሽታ ሊያመጣ ይችላል። ይሄ ከአልኮል ጋር የተያያዘ ነው። የሕክምና አገልግሎትን ተከትሎ ሲመጣ አንዳንድ የበሽታ አይነቶችንም ተከትሎ ሰዎች መድኃኒቶች ወስደው የትውስታ አቅማቸው የሚታጣበት ጊዜ ይዘገባል። በእርግጥ ይሄ ተጨባጭ ነው ወይ? ከሆነስ ምን አይነት መድኃኒት አይነቶች ለዚህ ሁኔታ ይዳርጋሉ? በጣም ጥሩ መድኃኒቶች ምሳሌ አክል ይሄ ቤንዞዳያዘፒን የሚባለው መድኃኒት እንደ ቫሊየም ዛናክስ ለጭንቀት በሽታ ለእንቅልፍ የሚሰጡ አንዳንዴ ሰዎች ከሚገባ በላይ ከወሰዱ እንደዚህ እንደዚህ አይነት መድኃኒቶች አዲስ ኢንፎርሜሽን ለመመዝገብ ወደ መዝገብ ቤት የሚወስደውን መንገድ ያንን ይዘጋዋል፣ እና አዲስ ኢንፎርሜሽን ወደ መዝገብ ቤት በደንብ አይገባም። መዝገብ ቤት ደግሞ መረጃ ካልደረሰ ለማስታወስ አይቻልም። ቀድሞንም መቀመጥ አለበት፣ መዘገብ አለበት። ለማስታወስ ወደ መጋዘን መሄድ አለበት እና ያ ያንን መንገዱን ይዘጋዋል። ይሄ መድኃኒቶች በተለይ እንደ ቤንዞ ዳያዘፒን አይነቶች እና ያ የልበብስነት ችግር ሊያመጣ ይችላል። ሌሎችም መድኃኒቶች እንደዚሁ ለኃይለኛ ሕመም የሚሰጡ ናርኮቲክስ፣ ከልክ በላይ በምንወስድበት ጊዜ እሱም ራሱ የልበቤስነት ችግር፣ የማስታወስ ችግር ሊያስከትል ይችላል። ስለዚህ አንደኛ ከመጠን ያለፈ አልኮሆል፣ ሁለተኛ ከመጠን ያለፈ መድኃኒቶች ሶስተኛ የማስታወስና ልብ ለማለት ስራ የሚሰራውን የአንጎል ክፍል የሚመለከት ያንን የአንጎል ክፍል ላይ በደም ግፊት ወይም በሌላ ምክንያት የደም መፍሰስ ከተፈጠረ ያ ራሱ ይህንን ችግር ሊያመጣ ይችላል። ሌላው ደግሞ በመኪና አደጋ ወይም በተለያየ ምክንያት ቲቢአይ በፈረንጆቹ ትሮማቲክ ብሬን ኢንጁሪ ይሉታል። ወይም በስፖርትም ሊሆን ይችላል። አሁን የአሜሪካን ሀገር ስፖርት እንደ በግ ግንባር ለግንባር እየተጋጩ የሚጫወተው ስፖርት አለ። እሱ እሱ እንዲህ አይነት ስፖርት ሪሌትድ ኢንጁሪ ይሉታል ፈረንጆቹ። እንደዛ አይነት ስፖርቶችም የተወሰነ ያንን የአንጎል ክፍል የሚያናጋ አይነት የስፖርት አደጋ ከሆነ እንዲሁ የማስተዋስ ችግር ሊያጋልጡ ይችላሉ። የተለያዩ ምክንያቶች እንደዚሁ ሊያመጡት ይችላሉ እንዲህ አይነት ችግር እና እንደዚህ እንደዚህን ነገር በሚመጣ ጊዜ ከዚህ በፊት እንደዚህ አንጎል አደጋ ደርሶብሃል ወይ ደርሶብሻል ወይ? እንዴት ነው መጠጡስ? ከልክ ያለፈ ነው ወይስ በልኩ ነው? በየቀኑ እስረሽ ምችው ነው ወይስ አልፎ አልፎ ነው? እንደዚህ እንደዚህ አይነት መረጃዎች ለማግኘት እንሞክራለን። ምክንያቱም ሪቨርስብል ኮዝስ ሊቀለበሱ የሚችሉ ሊመለሱ የሚችሉ ወደ ቦታው ልክ መመለስ ማስተካከል የሚቻሉ ነገሮችን ሊያመልጡን አይገባም። እነዛን ቶሎ አግኝቶ መፍትሄ መስጠት ያስፈልጋል። እና አንዳንዱ እንዳልከው ከእድሜ ጋር ተያይዞ የሚመጣው ሌላ ነው። እሱ ግን በጎልማሳነት በተለያየ ምክንያት እንደዚሁ ሊመጣ ይችላል። ማስታወስ ችግር ዶክተር ዮናስ ቅድም የገለጿቸው ቫይታሚኖች ለአንጎል አስፈላጊ መሆናቸውን እነሱ እጥረት ባለባቸው ሁኔታ የረጅም ጊዜ አልኮል ተጠቃሚ የሆኑ ሰዎች ለመዘንጋት ችግር እንደሚጋለጡ ጠቅሰዋል። በአንዳንድ መጽሔቶች ጭምር በከፊል የማስታወቂያ ይዘት ባላቸው ለማስታወስ የሚረዱ የሚሉ መድኃኒቶች፣ እንክብሎች፣ የተለያዩ መድኃኒቶች ሲተዋወቁ ይታያል። በእርግጥ የማስታወስ አቅምን ሊያዳብሩ የሚችሉ በተጨማሪነት ሊወሰዱ የሚችሉ በሳይንስ በእርግጥ ተቀባይነት ያላቸው የሚወሰዱ አሉ። ሰዎች ለመዘንጋት ችግር በመጋለጥ ብቻ ሳይሆን እንዲሁም የትውስታ አቅማቸውን ከፍ ለማድረግም ሊሆን ይችላል ተቀባይነት ያላቸው አሉ። እስካሁን ድረስ ብዙ እንደዚህ አይነት ነገሮች በሕክምና ምርምር የተደረገባቸው አሉ። ለምሳሌ ያክል ይሄ ጊንኮ የሚባለውን መድኃኒት ጊንኮ ቢሎባ ይሉታል። እሱን መድኃኒት ማስታወስ ለማሻሻል ይችላል ወይ ማስታወስ በሽታን ለመከላከል ይችላል ወይ የሚለው ወደ ሰላሳ ሚሊዮን ዶላር በሚጠጋ ፕሮፌሰር ስቲቨን ደካውስኪ በዩኒቨርሲቲ ኦፍ ፒትስበርግ ነበሩ፣ አሁን ፍሎሪዳ ነው ያሉት። እሳቸው የመሩት ትልቅ ጥናት ነበር እና በእውነት ሁላችንም ተስፋ አድርገን ነበር። ምክንያቱም ጊንኮ በምትወስደው ጊዜ በየቦታው ይሸጣል። ልክ እንደ ጫት ምርቃና ሐሳብ ሰብሰብ ያደርጋል ግን ይሄ ነገር በሰፊው በደንብ ሲጠና ለሶስት ዓመት እንደዚህ ምንም የተለየ ከፕላሲቦ ምንም ከአንድ ብርጭቆ ውሃ የተለየ ጥቅም እንደሌለው አሳይተዋል እና ሌሎችም እስካሁን ድረስ እኔ እስከማውቀው ድረስ እንደዚህ የማስታወስን ችሎታ ያዳብራሉ ተብሎ በየመደብሩ ካሉት ውስጥ አንዳቸውም በጥናት ማሳየት የተቻለ የተደገፉ አይደሉም፣ ወይም ደግሞ የንግድ ማስተዋወቂያነታቸው ያለፈ ተጨባጭ ማስረጃ የላቸውም የላቸው ምንም በጥናት የተደገፈ የለም። ቆንጂት የመርሳን ነገር ዛሬ የሚያነጋግር እንጂ እንግዲህ መዝጋት ሊኖርብን ነው። አድማጫችን ድጋሚ የሚጠይቁ ሌሎችም እንደደረሳቸው ተስፋ እናደርጋለን። አንቺም ማስታወስ አቶ በር ይሁን እንደመረትሽ ወይም ወይዘሮ ቆንጂት እናመሰግናለን በጣም ዶክተር ዮናስን። ቀደም ብለን ወዳስተዋወቅ ነው ዘገባ ነው የምንሻገረው። ወደ የመን የሚወስደን ዘገባ ነው። የመን ዋና ከተማ ሰንአ ውስጥ ባለፉት አራት ቀናት በተካሄዱ ከባድ ውጊያዎች ከ230 በላይ ሰው መገደሉንና ቁጥራቸው ከአራት መቶ በላይ የሆኑ ሌሎች ሰዎች መጎዳታቸውን በሀገሪቱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛው አስተባባሪ ለቪኦኤ ገልጸዋል። ሰንአ ውስጥ ያለው ውጥረትና ስጋት አሁንም እንደ በረታ መሆኑን ከተማይቱ ውስጥ የሚገኙ ኢትዮጵያውያን ገልጸዋል። ሶሎሞን አባተ ወደ ሰንአ ደውሎ የመንግስታቱን ድርጅት ከፍተኛ አስተባባሪ ጄሚ ማክጎልድሪክንና ከኢትዮጵያውያኑ ስደተኞች አንዲቱን አነጋግረው ተከታዩን ዘገባ አሰናድተዋል። ሰንአ ዛሬ ረገብ ያለች ትመስላለች። ብዙዎች እንደሚናገሩት እርትያ ፍሻር አልሻሪዕ አልዓም አልዮም መንገዶቹ ዛሬ የተሻለ የተረጋጉ ናቸው፣ ይላል የሰነአው ነዋሪ የሁጦቹ ደጋፊ መሐመድ ሰዒድ። ለወራሪዎች ሊሸጡን የነበሩት ቀውስና ውድመት ያመጡብን ሚሊሽያ መሪ አሊ አብዱላህ ሳልህ መገደል በጎ ዜና ነው ብሏል መሐመድ። በሳዑዲ አረቢያ የሚመራው ጥምረት የከፈለው የመጨረሻ ዋጋ ነውን ብሎታል። የቀድሞውን የሀገሪቱን ፕሬዚደንት እስከ ቅርብ ጊዜም የሁጢዎቹ የራሳቸው አጋርና ግብረ አበር ሆነው ጎን ለጎን ሲዋጉ የቆዩትን ሳልህን ትናንት መገደል ። ሳልህ የተገደሉት ከሁጢዎቹ ጋር የነበራቸው ኅብረት በተበጠሰ በሁለት ቀናት ውስጥ ነው። የሳልህ መስመርና አቋም ቀይሮ ከሳዑዲ አረቢያና አጋሮቿ ጋር ለመተባበር መወሰን ያበሳጫቸው ሁቲዎች በጣሉት የደፈጣ የላውንቸር አደጋ ነው ትናንት የተገደሉት። በተባባሪዎቹ አማጺ ኃይሎች መካከል መቃቃሩና ክፍፍሉ ከተፈጠረ አንስቶ ባለፉት አምስት ቀናት ውስጥ እጅግ የተካረረው ውጊያ በሰናዓና በአካባቢዋ ሲካሄድ ቆይቷል። ይህ የቀናት ውጊያ የጣለው የጥፋት አሻራ ግን የከበደ ነው። ዛሬ ጠዋት ላይ በተመዘገበው መሰረት ሁለት መቶ ሰላሳ አራት ሰው ተገድሏል በጦርነቱ ይህ ቁጥር እያሻቀበ ሊሄድ ይችላል። ከአራት መቶ በላይ ሰው ጉዳት ደርሶበታል። በየመን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ከፍተኛ አስተባባሪ ጄሚ ማክጎልድ ብሪክን ማምሻውን አግኝቼ በሰጡኝ መግለጫ ላይ ነው ይህንን ጉዳት የጠቆሙት። በተለይ በእስልምና ሃይማኖት አስከሬን ሳይቆይ ስለሚቀበር ገና ሆስፒታል ወይም ወደ ጤና ማዕከል ሳይደርስ የቀረም ሊኖር ስለሚችል ወይም ቀይ መስቀል ገና ያልደረሰባቸውም ስለሚኖሩ የጉዳቱ ቁጥር በብዙ ሊጨምር እንደሚችል አመልክተዋል ሚስተር ማክጎልድ ብሪክ ከህይወትና ከአካል ጉዳቱ ሌላ የደረሰው ውድመትና የመንገዶችና የአካባቢው መዘጋት ከፍተኛ እንቅፋት መፍጠሩን ነዳጅ፣ ምግብ፣ ውሃ ለማቅረብም አስተጓጓይ ሁኔታ መሆኑን አመልክተዋል። ብዙ ሕንጻዎች በሮኬት በተጠመዱና ጊዜ ጠብቀው በሚፈነዱ ቦምቦች በከባድ መሣሪያና በአየር ድብደባ ፈራርሰዋል። ያንን ሁሉ ለማንሳት ጊዜ ይፈጃል። መንገዱ በጣም ተበላሽቷል። በእነዚህ አካባቢዎች የሚኖረው ሰው ዕድል እንዳገኘ ይወጣል። ምክንያቱም ወደፊት ሊደርሱ ከሚችሉ የአየር ድብደባዎች ለመትረፍ መሸሽ ነው የሚፈልገው። ባለፈው ሌሊት ብቻ ከሃያ አምስት በላይ የአየር ድብደባዎች ሰናአ ላይ መፈጸማቸውን ገልጸውልኛል የመንግሥታቱ ድርጅት የየመን የሰብአዊ ጉዳዮች አስተባባሪ። አሁን ባለው ሁኔታም ቢሆን የመንግሥታቱ ድርጅትና ቀይ መስቀል ድጋፍ ለማድረስ እየተረባረቡ መሆናቸውን አመልክተዋል። በዚያ ላይ ከሁለት ሺህ ሰው በላይ የገደለው ኮሌራ አሁንም እያሰጋ መሆኑንና ንጹሕ ውሃ ማቅረብ ትልቁን ትኩረት የሚሰጡት ጉዳይ እንደሆነም ጂሚ ማፕ ጎልድ ብሪክ አመልክተዋል። በሌላ በኩል ደግሞ እዚያው ሰንአ ያሉ ኢትዮጵያውያን ሁኔታው የባሰ ሊሆን ይችላል የሚል ስጋትም አላቸው። ማምሻውን አንደኛዋን አነጋግሬ ነበር። እንግዲህ ዛሬ ያው እንትኑ እንዳለ ነው። ትንሽ ብቻ ጋፕ ብሏል። ትንሽ ጋፕ ብሏል ተኩሱ። ግን አገሪቷ ያው ፍርሃት ላይ ናት። ሁሉ እናንተስ ያላችሁበት ሁኔታ ያው እንደ ትላንትና እናውነን? እኛ የደረሰላችሁ ነገር አለ ከማንም ከቀይ መስቀልም ይሁን ከዩኤንኤችሲአር? ላ እስካሁን ድረስ ማንም ሰው እንትን ያለን የለም፣ ወላ የደወለ የለም፣ ወላ የመጣም የለም። እንዴት እየሆናችሁ ምንም ነገር እንትን ያሉት የለም። እንዴት እየሆናችሁ ነው? ያው እንደዛው እንደዛው ነው ያለነው፣ እንደ ትላንትና ነው። ወጣ የጠበቅ ነው የሚሆነውን ነገር ወጣ ያለ ሰው አለ ከመሀላችሁ? አካባቢውን ያየ ሱቆች ምናምን ክፍት ያሉ አሉ እንዴ? አይዋ ሱቆች ዛሬ አንዳንድ ቦታ ላይ ተከፍተዋል። ትንሽ ተኩሱም ትንሽ በረድ ብሏል። ለሊት ነበር በጣም ሲደበድቡ የነበረው ቀላይ አሁን ጋፕ ብሏል። ደግሞ አሁን ወደ ማታ ላይ ደግሞ ይጀምራሉ። አሁን እየጀመሩ ነው፣ መሸት ሲል ነው ማለት ነው። ትላንትን ለሊቱን ሙሉ ሲደበድቡ ነው ያደሩ እስከ ጠዋት ድረስ። እናንተ ያላችሁበት አካባቢ በማን ይዞታ ስር ነው ያለው? ሰና በሁቲ እጭን ያለው። እናንተ ሰፈር የሚያሉት ሁቲዎቹ ናቸው። አዎ ሁሉ ሙሉ ሰና አሁን በሁቲ ቁጥጥር ስር ነው። ወደ እነሱ የሚተኮስ ነገር አለ ያው እሷ በጣም እየዞረች ነው። ትላንት ለሊቱ ሙሉ ስትደበድብ አደረች አይሮፕላን። አሁንም ራሱ እየተሽከረከረች ነው እዛ አካባቢ፣ እናንተ በሚታያችሁ ርቀት ትጥላለች ቦምብ። አዎ በጣም ትላንት ለሊቱ ሙሉ ስትደበድብ ነው ያደረችው። ቁጭ ብለን የሚያደር ነው እስከ ጠዋት ስምንትን ስንል፣ ለሊቱ ሙሉ ስትደበድብ ነው ያደረችው። ጉዳት ደረሳለ እንዴ? የምታውቂው የሰማሽው? አሁን በሀበሻ ላይ አልሰማሁኝም። ለምን ስላልወጣን ምንም ኢንፎርሜሽን የለንም። ግን ያው በትዊተር ላይ ምናምን የሚለቀቀውን ነው የምናነበው። ምግብ ውሃ ስለምንሰራ ምግብ ውሃ እንዴት እየሆናችሁ ነው? አሁን ሱቁ ሁሉ ያው እንግዲህ አንዳንድ ቦታ የተከፈታለ ትንሽ ውሃ ይዘው መቶ። በተረፈ ግን ሌላ ነገር ያው በፊት ትላንት እንደነበር ነው ነው ሀይል አሁን እኛ ያለንበት ቦታ ጋር ተሰብስበን ያለንበት ቦታ ጋር ማለት ነው ማቅረብ የሚችሉት ነገር ለምን ይህ ማንራት ሂማን እንትኖች ሁሉም ተደራጅተዋል ይረዳሉ ይባላል በብዛት ደግሞ፣ በዚህ በጦርነት ሰዓት ቀይ መስቀል ነው የሚረዳው። ቀይ መስቀል ቅርባችን ነው እና ለእኛ እንኳን ማቀበል ቢችሉ ማለት ነው፣ ፍራሽ፣ ብርድ ልብስ፣ ውሃ ምናምን ምግቦችን። የት ነው ያላችሁት? የት ቦታ ቢባል እንዴት ሊያገኟችሁ ይችላል? ሀይል መድረሰትን ሀይል የሚባል ቦታ አለ። እዛ ቦታ ጋነን እኛ ያለ ነው። ቀይ መስቀል ከእኛ ትንሽ ነው የሚርቀው። ምን ምንድን ነው ለመሆኑ እንዲያደርጉላችሁ የምትፈልጉት? ያው አሁን ጦርነቱ በጣም እያስፈራ ስለሆነ ማለት ነው፣ አሁን ከእንደገና ደግሞ ልጆቹም እየገቡ ነው ተብሏል። ከመርብ ከዚህ የበለጠ ድብልቅልቅ ነው የሚለው መጀመሪያ ላይ እንኳ ይሄ ነገር ድብልቅልቅ ሳይል የተወሰነ እንኳ ምግብ ውሃ ምናምን ቢያቀርቡልን ግን እስካሁን ድረስ ለምን መውጣትና መግባት አንችልም። እየባሰበት ሊሄድ ይችላል የሚል ስጋት ነው ያላችሁ አሁንም? አዎ። ለምን አሁን ልጁ መርብ ነው ያለው፣ ከአሊሞስን ጋር ወደዚህ ሊመጡ ነው እየተባለ ነው ሁሉም ሰው የሚያወራው፣ እዚህ አሁን ይሄንን ነው የሳልህ ልጅ ማለት ነው? የሳልህ የወንድሙ ልጅ ሊዋጋ ነው የሚመጣው? አዎ፣ ትላንትናም በቴሌቪዥን ሲናገር ነበር አሉ። በጥበቃ በኩልስ ምን ምን አይነት ከለላ ሊሰጧችሁ ይችላሉ? አይ፣ በጥበቃ በኩል እንኳን ምንም አይነት ከለላ ሊሰጡ የሚችሉ አይመስለኝም። ያው እግዚአብሔር ይጠብቀን እንጂ ምንም አይነት ከለላ፣ ሁሉም ፈርቶ ነው ያለው የመኒውም ሁሉ እነሱ ራሳቸው ኮፈርጠው ተደብቀው ነው ያሉት ያው እዛው ካምፕ። ጦርነቱም ያው እንደዚህ እንትን ሲል ማንንም ስለማይለይ ከሌላ ምናምን ይሰጣሉ ብለን እንኳ አንገምትም። የተባበሩት መንግስታት ድርጅት የየመን ከፍተኛ ልዑክ እስማኤል ኡልድ ሼክ አህመድ ሚስተር አሊ አብደላ ሳልህ ከተገደሉ ወዲህ ስላለው ሁኔታ ለጸጥታ ጥበቃ ምክር ቤቱ ማብራሪያ እየሰጡ ናቸው። ከመንግስታቱ ድርጅት የየመን የሰብአዊ ጉዳዮች ከፍተኛ አስተባባሪ ጃሚ ማክ ጎልድ ብሬክ እና ሰንዓ ካለችው ኢትዮጵያዊት ስደተኛ ጋር ያደረግናቸውን ቃለ ምልልሶች ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይቻላል። ሰሎሞን አባተ ነኝ፣ ለአሜሪካ ድምፅ ዋሽንግተን። ከአድማጮች አሁን ንግድና ምጣኔያት በዛሬው ንግድና ምጣኔ ሀብት በኢትዮጵያ በየጊዜው የሚፈጠሩ ግጭቶች በአገሪቱ የምጣኔ ሀብት ይዞታ ላይ የሚያሳድሩትን ተጽዕኖ የሚቃኝ የባለሙያ ትንታኔ ይዘናል። ዶክተር አክሎግ ቢራራ የዓለም ባንክን ጨምሮ በተለያዩ ዓለም አቀፍ ተቋማት የሰሩ የልማትና ምጣኔ ሀብት ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ ሄኖክ ዘማግዜር ነው ያነጋገራቸው። አንደኛ የፖለቲካ አመራሩ ድምፅ የሚሰጥ ተሳትፎን የሚያጠናክር፣ ባለቤትነትን የሚያጠናክር ነው ወይ የሚል ጥያቄ ሁሉም አገሮች ለምሳሌ ኔፓል፣ ቬትናም፣ ቀደም ሲል ታይዋን፣ ሲንጋፖር፣ ሌሎችም ቦታዎች በአፍሪካ ውስጥ ቦትስዋና፣ ሞሪሸስ የመሳሰሉ ሀገሮች የታየንትን ነው የፖለቲካ አመራር አሳታፊነት፣ ድምፅ አስተናጋጅነት የሚል ሁለተኛው የትም ሀገር ቢሆን ያገዛዙ ሁኔታ የሚለየው አጎልማሽ የሆነ ፖሊሲ አለ ወይ እና፣ ሶስተኛው ከዚህ ጋር ተያይዞ የሚታየው የተቋማት ጥራት፣ ቅልጥፍና፣ ሕዝብን አገልጋይነትና ተሳትፎን አጠናካሪነት የሚሉ ናቸው። እነዚህ በጣም መሰረታዊ የሆኑ ጥያቄዎች ናቸው። የውጭ ኢንቨስትመንትን በተለይ አሁን ላይ ቁጭ ብለን ይህን ያህል ይጎዳል፣ ይህን ያህል አይጎዳም ለማለት መረጃ ማሰባሰብ ያስፈልጋል። ስለዚህ እሱን አናደርግም። ግን ልናደርግ የምንችለው እንደዚህ አይነት ሁኔታዎች ተቃውሞዎች በተቀሰቀሱባቸው ሌሎች አገሮች ከአፍሪካም እነ ናይጄሪያም መጥቀስ እንችላለን። የህንድ ገበሬዎችን እንቅስቃሴ ማየት ይቻላል። ከሌሎች ሌሎች ሀገሮች እንዴት ተወጡት? እንዴትስ ለውጥ መጡ? ዋናው ጥያቄ እሱ ነው። እንግዲህ ፖሊሲ ያልኩበትም ዋናው ምክንያት ይሄ ነው። በልምድ በሚታይበት ጊዜ እጅግ በጣም ጠቃሚ የሚሆነው የባለቤትነት ጥያቄ አለ። እንዲሁ የወደቁ ሀገሮችንን በላቲን አሜሪካ፣ በተለይ ካሪቢያን፣ መካከለኛው የደቡብ አሜሪካ ክፍል እና ሌሎች በሚታዩበት ጊዜ ባለቤትነት እጅግ በጣም ቁልፍ መሆኑን ያሳያል። ይሄ ኢንዲጂነስ ወይም ደግሞ የአገሩ ባለቤት ተጠቃሚ መሆኑ አገር አገሩ የዚህ የውጭ ኢንቨስትመንቱ ባለቤት መሆኑ ለምሳሌ ማዳበሪያ ይሰራ ይባል እና ሞንሳቶ የሚባለው ድርጅት ማዳበሪያ ሊሰራ ይምጣ ይባል ያነ ማን ነው በባለቤትነት የሚያዘው የሚለውን ጥያቄ ደቡብ ኮሪያኖች ታይዋን፣ ሲንጋፖር፣ ቦትስዋና መልሰውታል። ይኸውም ምንድን ነው የውጭ ኢንቨስትመንት በሚመጣበት ጊዜ አጋርነት ወይም ተሳትፎ እጅግ በጣም ቁልፍ ነው፣ ወሳኝ ነው የሚል ነው። ግጭት የሚፈጠርባቸውን ቦታዎች ብንወስድ ለምሳሌ እንደ ሞዛምቢክ ያለ ወይም ደግሞ ማዳጋስካር የመሳሰሉትን ሀገሮች ብናያቸው ግጭቱ የሚከሰተው ባለቤትነት ሙሉ በሙሉ የውጭ ተጠቃሚዎችና በውስጥ ያሉ የጥቂት ተጠቃሚዎች ባለቤትነት ከፍተኛው ሚና በሚይዝበት ጊዜ ነው። እነዚህ ሀገሮች ያደረጉት ለምሳሌ ቦትስዋና ያደረገችው ምንድን ነው? እንቁ ታመርታለች። እንቁ ማምረቱ አይደለም እኮ እንቁማ የተፈጥሮ ሀብት የቦትስዋና ህዝብ ነው። ነገር ግን አጠቃቀሙ ላይ ነው ዋናው ቁልፍ። ደቡብ ኮሪያም ያደረገችው የአገሯን የራሷንን የውስጥ የማምረት አቅም ለማሳደግ በትምህርት ላይ እጅግ በጣም ሰፊ እና ጥልቀት ያለው ኢንቨስትመንት አደረገች። ቬትናምን ብንወስድ የእርሻ ምርቷን ለማሳደግ ስትል የእርሻ ፖሊሲውን፣ የመሬት አያያዝ ፖሊሲውን ለውጣለች። ስለዚህ የፖሊሲ ለውጥ እጅግ በጣም አስፈላጊ ነው ማለት ነው። ልክ ነው። እንግዲህ የፖሊሲ ለውጥ አስፈላጊ እንደሆነ አስቀድሞም የገለጹት ነው። እንዲያው ባጭሩ ኢትዮጵያ ምን አይነት ለውጥ ማድረግ አለባት ይላሉ? አንዳንድ ጥናቶች አድርጌያለሁ። ለምሳሌ በኢትዮጵያ ውስጥ እጅግ በጣም አሳሳቢ የሆነው የመሬት ነጠቃና ቅርሚት ጉዳይ ነው። የመሬት ባለቤት ሕዝብ ነው በሚባልበት ጊዜ ሕዝቡ ተሳትፎ አለው ማለት ነው። ስለዚህ የመሬት ባለቤትነት በህግ ታውቆ ሕዝብ የመሬቱ ባለቤት መሆን ይኖርበታል። አንዱ የፖሊሲ ለውጥ መሆን ያለበት እንዲሁም በይስሙላ በህዝብ ስም መሬቱን እኛ መንግስት ያስተናግደዋል የሚለው አዋጣም። አሁን ያለው ቀውስ እኮ ባለቤትነቱን ማን ይዞታል የሚለው ነው። ስለዚህ ግልጽነት ባለው ኃላፊነት ባለው ተሳትፋዊ በሆነ መንገድ ፖሊሲ ለውጡ ህዝብን የሚያገለግል መሆን ይኖርበታል። እድገቱ በህዝብ የኑሮ መሻሻል ላይ መስረት ይኖርበታል እና ይሄ አንዱ የፖሊሲ ለውጥ አስፈላጊ ነው የምለው ለዚህ ነው። የተፈጥሮ ሀብት ብቻውን አንድ ሀገርን ሊያለማ አይችልም። የተፈጥሮ ሀብቱ ለማን ያገለግላል፣ ለአገር ልማት ይውላል፣ ለህዝብ ህይወት መሻሻል ይውላል፣ የስራ እድሎችን ይፈጥራል የሚለው እንትን ነው በጣም አከራካሪ ሆኖ የሚታየው በኢትዮጵያ ውስጥ። እኔ የማሳስበውና አደራ የምለው ይሄ መንግስት እንዲያስብበት የምፈልገው ምንድን ነው፣ ህዝቡ ተሳታፊ መሆን ይኖርበታል፣ ድምፁ እንዲሰማ ያስፈልጋል። ወጣቶች ፊት ለፊት የሚያዩት ምንድን ነገር ነው? አብዛኛው እኮ የሚከራከረው በኦሮሚያ የሚሞተው በጎንደር የሚሞተው እኮ ወጣቱ ትውልድ እኮ ነው። ወጣቱ ትውልድ ፊት ለፊት የሚያየው ምንድን ነው? ይህ ፋክተሪ አለ ፋብሪካ አለ ይላል። ይሄ እርሻ አለ ይላል። ይሄ እርሻ ግን ለእኔ ምን አስገኘልኝ ብሎ ነው የሚጠይቀው። ስለዚህ ፊት ለፊት የሚታየውን ነገር ሊካድ አይችልም። ያነ የሚመረተው ነገር በባለቤትነት የያዘው ማን ነው? ከእድገቱ ጥቅም የሚያገኘው ማን ነው የሚለው የፖሊሲ ጥያቄ ነው፣ የፖለቲካ ጥያቄ ነው። ይህንን ልንወጣው መቻል ይኖርብናል። ይቻላል ደግሞ ብዬ አገምታለሁ። በጣም ነው የማመሰግነው ዶክተር አክሎግ ቢራራ። እግዜር ይስጥልኝ። አድማጮች ስርጭታችን ሊገባድድ ነው። የማጠቃለያ ዜናውን ከቆንጅት ታየ የመቀሌና የወልዲያ ከተማ የእግር ኳስ ክለቦች እሁድ ዕለት ሊያደርጉት ለነበረው የጨዋታ ውድድር ከጨዋታው በፊት የተፈጠረው ግጭት ወደ ብሔር ግጭት ተለውጦ እንደነበርና በዚህም ከሁለቱም ወገን የሁለት ሰው ህይወት መጥፋቱን ነዋሪዎችና የክልሉ መንግስት አስታውቋል። ቁጥራቸው ለጊዜው ያልታወቀ በርካታ ሰዎች መቁሰላቸውን፣ የትግራይ ተወላጆች ሆቴልና ድርጅት መሰበሩን፣ መኪና መቃጠሉና፣ በአጠቃላይ ወደ ሁለት መቶ የሚጠጉ ድርጅቶች ላይ ጉዳት መድረሱም ተመልክቷል። በተያያዘም ጥቃቱን የተቃወሙ የትግራይ ወጣቶች መቀሌ ከተማ ላይ ተቃውሞ ማሰማታቸው ተገልጿል። የተባበሩት መንግስታት ድርጅት የየመኑ ልዑክ ዛሬ ለጸጥታው ምክር ቤት አባላት ገለጻ ያደርጋሉ። የሀገሪቱ ሁጢ አማጺያን የቀድሞ ፕሬዝደንትና አተባባሪያቸው የነበሩትን አሊ አብደላ ሳልህን በትናንትና ዕለት ገድለዋቸዋል። የሁለቱ ህብረት መፍረስን ተከትሎ ዋና ከተማዋ ሰንዓ ላይ ብጥብጡ ተባብሷል። ስርጭታችን ማገባደዳችን ነው። እዚህ ዋሽንግተን ዲሲ ላይ በሊቢያ የሚካሄደውን የጥቁሮች ባርነት ሽያጭ የሚለውን ተቃውሞ የወጡ ኢትዮጵያውያንና ኤርትራውያን ሰላማዊ ሰልፍ መውጣታቸው ተነግረዋል፣ እንዘግብበታለን። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በአጭር ሞገድና በናይል ሰዓት ለምሽቱ የያዘውን እዚህ ላይ ያበቃ። ያስተናገድናችሁ ቆንጂታዬና አሉላ ከበደ ነን። አሁን የትግርኛ ስርጭት ይቀጥላል። ሰላም። ደህና አደሩ። ነገ በተለመደው በሶስት ሰዓት እንገናኛለን።